ለሶስት ዓመታት ሆስፒታል ውስጥ ከሰራው በኋላ የራሴን ክሊኒክ ከፈትኩ። ከዚያ ብዙም ሳይቆይ አንድ ባልና ሚስት ማለትም መግቢያ ላይ የጠቀስኳቸው ሁለት ታካሚዎች ለሕክምና ወደ እኔ መጡ። ለባልየው የመድኃኒት ማዘዣ መጻፍ ስጀምርለት፣ ሚስትየው ዶክተር እባክ ደም ያለበት መድኃኒት ትዘዝለት አለችኝ። እኔም ገርሞኝ ለምን ኧረ አልኳት። እኛ የይሖዋ ምስክሮች ነን ብላ መለሰችልኝ። ስለዚህ የይሖዋ ምስክሮችም ሆነ ከደም ጋር በተያያዘ ስላላቸው አቋም ከዚህ በፊት ሰምቼ አላውቅም ነበር።